የአድማጮች ማህደር። ጤና ይስጥልኝ ውድ የዝግጅታችን ተከታታዮችና ተሳታፊዎች። ታስታውሱ እንደሆነ ባለፈው ሳምንት የአዲስ አበባው የዚህ ዝግጅት ደንበኛ ፋሲል ለልጆቻቸው የትምህርት ቁሳቁስ ለመሸመት ወደ ገበያ ወጥተው በገበያው ሁኔታ በመደናገጣቸው ልጆቻቸውንና ባለቤታቸውን አስቸኳይ ስብሰባ ጠርተው ነበር። በዚህ ሳምንት ስብሰባው በምን ሁኔታ እንደተጠናቀቀ ጽፈውልናል። እሳቸውም በወቅቱ በቤተሰቤ ላጸድቀው የነበረውን የ2018 የቤተሰብ ረቂቅ በጀት ለቤተሰቡ ከነ ማብራሪያው አቅርቢያ አለው። ጉባኤውም ባደረገው ረዥም ውይይት የቤተሰቡ አባላት መጠነኛ ማሻሻያዎች አድርገው በጀቱ እንዲጸድቅ ለቋሚ ኮሚቴ ሰብሳቢ ማለትም ለባለቤቴ መርቶታል። በቤተሰቡ ከተወሰኑ ማሻሻያዎች መካከል ለመጥቀስ ያህል ወጪ ወይም ቁጠባው በሌሎች ዘርፎች ላይም ተጠናክሮ እንዲቀጥል፣ በእኔ በኩልም የተለያዩ አላስፈላጊ የቀን ወጪዎች እንዲታጠፉ፣ እንደ በፊቱ ከወዳጅ ዘመድ ጋር ያሉ መገባበዞች እንዲቀነሱ እኔም ለቤተሰብ የሚሆኑ ተጨማሪ ገቢ የሚያስገቡ የስራ መስኮችን እንዳማትር፣ አንዳንድ መሰረታዊ ያልሆኑ የመጠቀሚያ ቁሳቁሶችን መጠቀም እንዲቀንስ፣ የመብራት የውሃ ስልክ እንዲሁም አልባሳት ወጪዎች በከፍተኛ ደረጃ እንዲቀንስ ወዘተ የሚሉት ይገኙበታል። በአጠቃላይ ከዚህ ከፍተኛ ወጪ ቅነሳና ገቢ መጨመር እቅድ በኋላ በተጨማሪ የበጀት ጉድለቱን ለማጥበብ ከሀገር ውስጥና ከውጭ ሀገር ካሉ ዘመድ ወዳጆች በብድርና በስጦታ መልክ ለመሸፈን ቤተሰቡ ወስኗል ብለዋል ፋሲል። እንግዲህ ስኬታማ ነበር ማለት ነው። አሁን ደግሞ ቱጁቤ ወደ ላኩልን የድምፅ አስተያየት እንለፍ። አመሰግናለሁ። እኔ አንድ ሀሳብ ለመግለጽ ነው የፈለግኩት ምክንያቱም መንግስት ሰራተኞች ደሞዝ እንደሚጨመር በተለያየ መንግስት እውቅና ባላቸው ሜዲያዎች ስናገር ያው አይተናል ሁላችም። እና አሁን እኔ ምክንያቱም ግራ የገባኝ ነገር ቢኖር የመንግስት ሰራተኞች ከተጨመረ የግል ሰራተኞች እንዴት ነው መንግስት ያደረገው? ይህ ደግሞ አንድ አገር ውስጥ ስላለን የግል ሰራተኞች ካልተጨመረ በዚህ ኑሮ ውድነት ውስጥ እጅግ በጣም ይጎዳቸዋል። በዚህ የግል ሰራተኛ ሲባል ለምሳሌ በተለያየ አገር ደረጃ እንደ ጥበቃ አይነት እንደ የተለያየ በቃ ጽዳት አይነቶች የያዙ ድርጅቶች አሉ። ለምሳሌ የባንክ አይነቶች በቃ እንደ ማለ እንደ ጀርናል እንደ ባንክ አይነት የተለያየ ከባንክ ውጭ የሆኑትም የያዙት ኤጀንሲዎች እንዴት ነው ማድረግ ያለባቸው? ይህ ደግሞ አንድ አገር ውስጥ አንዱ ያው በቂ ገንዘብ መንግስት ስለጨመረው የፈለጉ ነገር ሲገዛ፣ አንዱ ደግሞ በአነስተኛው እንዴት ነው መሆን ያለበት? ይሄ ደግሞ ከመኖር አለመኖር ስለሚወስድ መንግስት ይሄ ነገር ላይ ትኩረት ቢያደርግ የተሻለ ይመስለኛል። አመሰግናለሁ። ከደሞዝ ጭማሪ ጋር በተያያዘ ሙሐመድ ሰይድ በኢሜይል የላኩት አስተያየት አለ። አሁን ላይ በኢትዮጵያ ከፍተኛ የሆነ የኢኮኖሚ ጫና አለ ይላሉ። መንግስት ገበያውን መቆጣጠር አልቻለም። በዚህ ምክንያት የመንግስት ሰራተኛው ጫና ውስጥ ነው ያለው። ደሞዝ መጨመሩ ትርጉም የሚኖረው መንግስት ገበያውን መቆጣጠር ሲችል ብቻ ነው። አሁን ባለው የመንግስት ጥንካሬ ይህን የሚያደርግ አይመስለኝም። ሌላው ነገር ማህበረሰቡ ያልተረዳውና ስጋት የሚሆነው በሚቀጥለው በ2018 ዶላር እንደሚጨምር መረጃዎች ያሳያሉ። መንግስት ይህንን ጭማሪ አስቀድሞ ያደረገው ከፍተኛ የሆነ የዶላር ጭማሪ እንደሚኖርና ይህንን ተከትሎ የሚመጣውን ጫና አስቀድሞ በደሞዝ ጭማሪ ሰበብ በየአመቱ ጨምሬላችኋለሁ ብሎ ለማለት እንዲያመቸው ታሳቢ በማድረግ ይመስለኛል። ምክንያቱም በባለፈው የጤና ባለሙያዎች ዘመቻ ላይ ሀገሪቱ አ አሁን ላይ ደሞዝ ለመጨመር አቅም እንደሌላት ጠቅላይ ሚኒስትር አብይ መልስ ሰጥተው ነበር። ለመሆኑ ገንዘቡ ከየት መጣ? መቼም በአምስት ወር ውስጥ ሀገሪቱ አደገች አይባልም። ለማንኛውም ሀገሪቱ ከፍተኛ የሆነ የኢኮኖሚ ጫና ውስጥ እንዳለችና ችግሩ ወደፊት በጣም የከፋ እንደሚሆን ያመላክታል ብለዋል ሞሐመድ ሰይድ። የሀረሩ ደንበኛችን መቶ አለቃው ቤ ታሪኩ ደሞዝ ጭማሪ ወይስ ቅነሳ ይላሉ። መንግስት በማንካ ጨምሮ የኑሮ ውድነቱና የዋጋ ግሽበቱ እያሻቀበ የሰራተኛውን ሕይወት ይበልጥ አሳሰበው እንጂ በተጨመረለት ጭማሪ እርካታን አላገኘም። እያሻቀበ የመጣውን የዋጋ ግሽበትና እየተዳከመ የመጣውን የብር የመግዛት አቅም ተቋቁሞ ሕይወቱን ሊታደገው አልቻለም። አሁን ይጨመራል የተባለውንም ጭማሪ ስድስት ሺህ ብር ደሞዝ ተከፋዩን ሰራተኛ ኑሮ ያከፋው ካልሆነ በስተቀር አሁን ለተከሰተው የኑሮ ውድነት ሁነኛ መፍትሄ ይሆናል ብዬ አላስብም። ለምን ቢባል አንድ ሳንቲም የደሞዝ ጭማሪ በተደረገ ቁጥር ይዞት የሚመጣው ዳፋ እንዲቀላል ሊሆን አይችልም። እያረሩ መጨስ እንበለው ወይስ እየጨሱ ማረር። ስለዚህ የቱንም ያህል ደሞዝ ተጨመረ አልተጨመረ በንግድ ስራ ላይ የተሰማራውን የህብረተሰብ ክፍል ኪስ ያደልብ ካልሆነ በስተቀር ለደሞዝ ተከፋዩ የሚያመጣለት ለውጥ ይኖራል ተብሎ አይታሰብም፣ ይላሉ መቶ አለቃው ቤ እሳቸውም ቀጥለው የመሠረታዊ ፍጆታ እቃዎች ጭማሪ ምግብ፣ አልባሳትና መኖሪያ ቤት እንዳለ ሆኖ ከነዚህ በተጓዳኝ ያሉት የትምህርት፣ የጤናና የትራንስፖርት ወጪ ኪስን ሞልጨው ናላን የሚያውኩ ሆነዋል። ደሞዝ መጨመሩ አሁን ባለው ሁኔታ ተፈጥሯዊ ነው። ነገር ግን ደሞዝ ጭማሪው ከጎኑ ይዞት የሚመጣው ሌላ ተጓዳኝ ችግር እንዳለ ከግምት ውስጥ ማስገባት ግዴታ ነው። ስለሆነም በየጊዜው መንግሥት በደሞዝ ጭማሪ ብቻ ለችግሮች መፍትሔ ይሰጣለው ብሎ ከማሰብ ሌሎች አማራጮችንም ቢሞክር የተሻለ ይሆናል ሲሉ እሳቸውም መፍትሔ ወደሚባለው ያልፋሉ። መንግስት ለደረሰበት አሁናዊ ሁለንተናዊ የዋጋ ግሽበት ቀደም ሲል ከተመቱና ግሽበቱን ተቋቁመው ከተሻገሩ ሀገራትና መንግስታት ተሞክሮና ትምህርት መውሰድ ሌላኛው አማራጭ መሆኑን መረዳት አለበት። ከኑሮ ውድነቱ ጎን ለጎን ለመንግስት ፈተና የሆነበት ሌላው ችግር እዚህም እዚያም የሚነሳው ግጭትና አለመግባባት ነው። ይህ ግጭትና አለመግባባት ሰው ከቦታ ቦታ ተንቀሳቅሶ እንዳይሰራ ገድቦታል። ያለችውም ደካማ መዋለ ንዋይ በአብዛኛው የምትውለው ከጦርነት ጋር ተያያዥ ለሆኑ ጉዳዮች ሆኗል። ይህ ብቻ አይደል። በጦር ሜዳ የአካል ጉዳት የሚደርስባቸው ወታደሮችና ለሟች ወታደር ቤተሰቦች የሚወጣውም ወጪ ሌለው በመንግስት ላይ የሚያርፍ ጫና ነው። እነዚህና ሌሎች ነገሮችን መንግስት በትዕግስትና በሆደ ሰፊነት አጥንቶ በመፍትሄ ፍለጋው ዙሪያ ካላተኮረ አሁን የሚታየውን የተመሰቃቀለ ማህበራዊና ኢኮኖሚያዊ ችግር ያወሳስበው ካልሆነ በስተቀር የደሞዝ ጭማሪው እንደ ብቸኛ አማራጭ ተደርጎ ሊወሰድ አይገባም ብሏል፣ የሀረሩ ደንበኛችን መቶ አለቃ ውቢ ታሪኩ። ስማቸውን ያልገለጹ አስተያየት ሰጪ ከደቡብ ወሎ የላኩት መልእክት እንዲህ ይላል። በሰላምታ የጀመሩት እኚሁ አስተያየት ሰጪ ከደቡብ ወሎ አምባሰል ወረዳ እንደሚጽፉም ገልጸውልናል። ጥቆማዬ ይላሉ፣ መንግስት ለአርሶ አደሩ ማዳበሪያ እያቀረበ ቢሆንም የአምባሰል ወረዳ ግብርና ባለሙያዎች በህገ ወጥ ለነጋዴ እየሸጡ ስለሆነ ገበሬው ማዳበሪያ ማግኘት አልቻለም። እናንተም ለሚመለከተው አካል መልእክቴን አድርሱልኝ ብለዋል። የሚመለከተው አካል ቁጥጥሩን እንዲያጠብቅ ይኸው ጥቆማውን አየለ ያውለናል። አሁን ደግሞ ወደ ደሴው ደንበኛችን ጥቁር አሚን እንለፍ። ሰላም ሰላም፣ ውድ አዘጋጆች እንደምን አላችሁ? በመቀጠል ለዛሬ በሰሜን ወሎ ውስጥ ስለሚገኘው ሀብሮ ወረዳ ስለሚባለው አካባቢ በመጠኑ ላስተዋውቃችሁ በዶቼ ቨለ በተሳታፊነት በቅርቡ ብቅ ያሉት በተከታይነት ደግሞ ከድሮ ጀምሮ ቋሚ አድማጭ እንደሆነ የሚገልጹት የምናደንቃቸውና የምንወዳቸው አቶ መሐመድ ሀሰንን በዶቼ ቨለ የማያውቅ አለ ብዬ አልገምትም። ስለ አባት መሐመድ ሀሰን እኔ በበኩሌ ትልቅ ክብር አለኝ። ምክንያቱም በአሁኑ ሰዓት እንደርሳቸው ያለ የእድሜ ባለጸጋን በተሳትፎ ማግኘት ቀላል ስላልሆነ እድሜና ጤናውን አብዝቶ ይስጣቸው እያልኩኝ እኔም ስለ ሀብሮ ወረዳ የማውቀውን ያህል ለአድማጭ ትንሽ ለማለት ወድጃለሁ። እሳቸውም የሀብር ወረዳ ማለት በቀድሞው ወሎ ክፍለ ሀገር የእጁ አውራጃ የሚባለው ሲሆን፣ በእነዚህ አካባቢዎች በተደጋጋሚ የዝናብ እጥረት ተከሰተ እንጂ በአገዳ በጤፍ እህልና ምርት የሚታወቅ አዝመራ ቢይዝ አብዛኛውን የኢትዮጵያ ክፍል መመገብ የሚችል እህል የሚመረትበት አካባቢ ነው ይላሉ። የአሁኑ ሀብሮ ወረዳ ከደሴ ወደ ሰሜን ሲጓዙ ከደሴ በ60 ኪሎሜትር ርቀት ላይ የምትገኘውን ታሪካዊቷን የውጫሌ ከተማን እንደጨረሱ ከከተማዋ ጠርዝ ላይ ብቅ ሲሉ የሀብሮ ወረዳ ወለል ብሎ የሚታይ ስፍራ ነው። የሀብሩ ወረዳ በእህል አብቃይነቱ የሚታወቅና ጉብዝና ቆንጆ የሚርመሰመስበት ስፍራ ነው። የሀብሩ ሰው ደግነትና አሪቦ ባይነት የመሬቱን አቀማመጥ ላይ መንፈስን የሚያድስ በሚማረክ መልክዓ ምድር የታደለ ቦታ ነው። የሀብሩ ወረዳ ተራራና ሜዳ የተጎናጸፈ ለማካባቢ ሲሆን አዋሳኞቹ የአምባሰል ወረዳና፣ የተውለደሬ ወረዳ፣ የወረባቦ ወረዳና በስተ ምስራቅ የአፋር ክልል የሚያዋስነው ሲሆን በስተ ሰሜን የጉባላፍቶ ወረዳ ወልዲያ የሚያዋስኗት ወረዳ ነች። ሀብሩን ያን አካባቢ እድል አጋጥሞት በጥቅምት ወር አገሩን ለተመለከተ ሁሉም በየእርሻ ማሳ ውስጥ የሚታየውን የማሽላ እህል መመልከትና ከማማ ላይ ሆኖ ሁሉም ወንጭፍ ይዞ ወፍ እየጠበቁ ማየትና ዋሽንት እየተጫወቱ መስማት ደስ የሚል ድባብ ነው። ይህ ብቻ አይደለም፣ በእያንዳንዱ የእርሻ ማሳ ማንም ይሁን ማንም ሰው በመሆኑ ብቻ ከማሽላው አካባቢ ለሚያልፍ ሰው የጥንቅሻ ገዳ ተቆርጦ ይሰጠዋል። እሱም ብቻ አይደለም። ከማሽላው እሸት ተቆርጦ እሳት ተቀጣጥሎ ከእሸቱ ተጠብሶና ታሽጉ ይሰጠዋል። በተለይ ትኩሱን የማሽላ እሸት በአካባቢው አጠራል ውልብኝ ይሉታል። ያንን የቀመሰ አካባቢውን ልቀቁኝ ልቀቁኝ አያሰኝም። የሀብር ወረዳ ዋና ከተማ መርሳ ሲሆን ውርጌሳ፣ ሊቢሶ፣ ጊራና፣ መሀል አምባና ሰፊው የሰዶማ አካባቢና የጨርቆሳን ሜዳ ለተመለከተ ሀብር ወረዳ የሚባለው መልክአምድሩ ምን ያክል ማራኪ እንደሆነ የሚያመላክት ሀቅ ነው። በተረፈ ስለ ሀብሩ ይችን ካልኩኝ ከማሽላው እሸት ውልብኙን በልቼ ሀብሩ ምድር ሄጄ ቀረው ተረትቼ ምን አይነት ሀገር ነው ሀብሩና ጨቆርሳ እኔ ደሴ መጣሁ ልቤ ቀርቶ መርሳ፣ እያልኩኝ በሌላ መልእክት እስከምንገናኝ ለዛሬው በዚሁ ላብቃ። የእናንተው ጥቁራሜን ከደሴ ብሏል። ጥቁራሜን ለላኩልን ሰፋ ያለ የሀብሩ ማብራሪያ እናመሰግናለን። ይህም ጌታውን የላኩልን አጭር ግጥም አለ። ቆምኩኝ ተሻግሬ ይላል ርዕሱ። ሁሉም በቀኝ ሲጓዝ እኔ በስተግራ ግርግሩን አለፍኩ ዘር እንኳን ሳልጠራ ሰው ሁሉ ተባብሮ ዘር መቁጠር ሲጀምር በፍቅር ጎዳና እያልኩ ሀገር ሀገር የመንጋ ደራሽ ጎርፍ ሊወስቴን ሲመጣ መንገድ እየለወጥኩ ስወርድ ስወጣ በብቻ ሀሳብ በግል ምልከታ ሳያደናግረኝ የዘር ዘር ጨዋታ ሰው መሆኔን ብቻ ለራሴ ነግሬ ከዘረኝነት ወንዝ ቆምኩኝ ተሻግሬ። ይላል መልእክታቸው። መንግስት አሁን ያለውን የኑሮ ውድነት በጥልቀት እየተመለከተ አይደለም፣ የሚሉት ደግሞ አምደ ብርሃን አለልኝ ናቸው። ከጎንደር መንበር ላይ የተቀመጡት የህዝቡን ፍላጎት እያሟሉ አይደለም። ቢያንስ እንኳን ሰው አንድ ማዕድ በልቶ ማደር የለበትም። የመንግስት ሰራተኛው በተለይ ዝቅተኛው ያሳዝናል። ሰው በራሱ ሀገር ለማኝ ይሆናል። ይህቺ ሀገር ወንበር ላይ ብቻ ለተቀመጡት ነው ሀገር የሆነችው። ስለዚህ አሁንም በድጋሚ መታየት አለበት የግብር አከፋፈሉም ብሏል። ስማቸውን ያልገለጹ አስተያየት ሰጪ ደግሞ ከጅማ ኢትዮጵያን ከዓለም ወደ ኋላ ያስቀራት ጦርነት በመሆኑ ማንኛውም ያለመግባባት በውይይት እንጂ በጦርነት መፈታት የለበትም የሚል አጭር አስተያየት አላቸው። መኮንን ታዬ ደግሞ ኢትዮጵያ ውስጥ የነዳጅ ዘይት ዋጋ ምናርን በተመለከተ በሰጡት አስተያየት የነዳጅ ዋጋ የሚቀጥለው ዓመት ከዚህ በላይ ከጨመረ እንዲሁም ጦርነት ተጨምሮበት የሚመጣውን ለመገመት ስሞክር የኢትዮጵያ መጨረሻ መስሎ ይታየኛል። መንግስት ከሁሉም የጦር መሳሪያ ከታጠቁት ኃይሎች ጋር ያለምንም ቅድመ ሁኔታ መደራደር አለበት የሚል አስተያየት አላቸው። ኩሪቤል አካባቢያቸውን አልገለጹም። የቤት ኪራይ ምንም መፍትሄ አልተበጀለትም፣ በጣም እየናረ ነው። ድምፅ ሁኑን ብሏል። ሁላችሁንም ለአስተያየታችሁ እናመሰግናለን። ጻፉልን፣ ደውሉልን፣ አስተያየታችሁን አካፍሉን። ልደት አበበ ነኝ። መልካም ጊዜ ሆንላችሁ። ጤና ይስጥልኝ።